Europa nana የዛሬ ሳምንት ረቡዕ ነበረ። ቀኝ ጽንፈኛ እንደሆነ የተነገረው የ43 ዓመት ጎልማሳ ሃናው በተባለችው በሄሰን ፌዴራዊ ክፍለ ግዛት ውስጥ ከፍራንክፈርት ወጣ ብላ በምትገኘው ከተማ በአመዛኙ ወጣት የሆኑ የዘጠኝ የውጭ ዜጎችን ሕይወት ያጠፋው ግለሰቡ በዚያው ዕለት የሰባ ሁለት ዓመት እናቱንና ራሱንም ገድሏል። በከተማዋ በሚገኙ ሁለት የሺሻ ቤቶች ውስጥ በምሽት ተኩሶ ከገደላቸው እድሜያቸው ከ21 እስከ 44 ዓመት ከሆነው ሰዎች መካከል አምስቱ የቱርክ ዜጎች ናቸው። የተቀሩት ደግሞ አንድ በትውልድ ቦስኒያ ሄርዞጎቪናዊ በዜግነት ጀርመናዊ፣ አንድ አፍጋናዊ ጀርመናዊ፣ አንድ ሮማንያዊ እንዲሁም አንድ ቡልጋሪያዊ ናቸው። በጥቃቱ የተገደሉት በሙሉ የውጭ ዜጎች መሆናቸው ጥቃቱ ሆነ ተብሎ በውጭ ዜጎች ላይ የተፈጸመ ዘረኝነት ያነሳሳው ጥቃት ነው ተብሏል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ሄርስት ዜሆፈር ከጥቃቱ በኋላ በሰጡት መግለጫ ይህንኑ አረጋግጠዋል። በሀናው የተፈጸመው በግልጽ ዘረኝነት ያነሳሳው የሽብር ጥቃት ነው። ይህ ከቫልተር ሉብከ ግድያና ከሀለው ምኩራብ ጥቃት ቀጥሎ ጀርመን ውስጥ በጥቂት ወራት ውስጥ የተፈጸመ ሶስተኛው የሽብር ጥቃት ነው። የሩቁን ትተን የቅርብ ጊዜውን ጥቃት ወደ ኋላ መለስ ብለን ስንመለከት በዚህ ዓመት በጥቅምት ወር ሀለ በተባለችው ከተማ በሚገኝ የአይሁዶች ምኩራብ ላይ በተፈጸመ ዘረኛ ጥቃት የሁለት ሰዎች ሕይወት አልፏል። ከዚያ በፊት ባለፈው ዓመት በሰኔ ወር ጀርመን ለሚገኙ ስደተኞች ድጋፍ ያደርጉ የነበሩ የክርስቲያን ዴሞክራቶች ሕብረት ፓርቲ በምህጻሩ ሴዴኡ አባልና ካስል የተባለችው ከተማ አስተዳዳሪ ቫልተር ሉብከ በመኖሪያ ቤታቸው በቀኝ ጽንፈኛ ተተኩሶባቸው ተገድለዋል። የጀርመን መራሄተ መንግስት አንጌላ ሜርክል የሃናውን ጥቃት ባወገዙበት መግለጫቸው አሁንም በጀርመን ህብረተሰብ ውስጥ አለ ያሉትን ዘረኝነት ክፉኛ ኮንነዋል። ራሲስሙስ ኢስት ኢን ጊፍት፣ ዘረኝነት መርዝ ነው። ጥላቻ መርዝ ነው። ይህ መርዝ ደግሞ በማህበረሰባችን ውስጥ አለ። ለበርካታ ወንጀሎችም ተጠያቂ ነው። በህቡ የሚንቀሳቀሰው ብሔራዊ ሶሻሊስት በምህፃሩ ኤንኤስኦ ተብሎ በሚጠራው ቡድን ከተፈጸሙት ወንጀሎች አንስቶ ቫልተር ሉብከ እስከተገደሉበት፣ እንዲሁም እስከ ሀለው ግድያ ድረስ ከሃናው ጥቃት በኋላ በጀርመን በቀኝ ጽንፈኞች ጥቃት ሊፈጸምባቸው ይችላሉ ተብለው የሚያሰጉ ቦታዎች ላይ የፖሊስ ጥበቃ እንደሚጠናከር የጀርመን የሀገር ውስጥ ጉዳይ ሚኒስትር ሆርስት ዜሆፈር ቃል ገብተዋል። የሀገሪቱ ፌዴራል ፖሊስም በዚህ ረገድ እገዛ ለሚያሻቸው የፌዴራል ግዛቶች ድጋፍ እንደሚያደርግም ተናግረዋል። በመላ ጀርመን ለጸጥታ ጥበቃ የሚሰማሩ ፖሊሶችን ቁጥር እናሳድጋለን። ለጥቃት የተጋለጡ አካባቢዎች ላይ ቁጥጥር እናደርጋለን፣ በተለይ መስጊዶች ላይ። ዝርዝር ስራው በፌዴራል መንግስት ደረጃ እየተካሄደ ነው። የፌዴራል ፖሊስ በሚችለው ሁሉ ለምሳሌ በሰው ኃይልና በመሳሪያ የፌዴራል ክፍለ ግዛቶችን ይደግፋል። በባቡር ጣቢያዎች፣ በአውሮፕላን ማረፊያዎችና በድንበር አካባቢ የፌዴራል ፖሊስ ቁጥር እንደሚጨምር ልናረጋግጥላችሁ እንወዳለን። und im የዛሬ ሳምንቱን የሃናውን ዘረኛ ጥቃት የጀርመን መሪዎች በጥብቅ ቢያወግዙትም ወደፊትም እርምጃዎች ይወሰዳሉም ቢሉም የውጭ ዜጎችን ስጋት ግን አላስቀሩም። በሀገሪቱ አሁንም የቀጠለው የቀኝ ጽንፈኞች ጥቃት ስጋቱን አባብሶታል። ጀርመን ተሰደው የሚኖሩት ብቻ ሳይሆን እዚህ ተወልደው አድገውና ተምረው የጀርመን ዜግነት የወሰዱ የውጭ ዝርያ ያላቸው ሰዎች በሀገሪቱ በሚፈጸሙ ዘረኛ ጥቃቶች ምክንያት ፍርሃት እንዳደረባቸው ይናገራሉ። በተለይ በሃናው ጥቃት ከተገደሉት አብዛኛዎቹ ሙስሊሞች መሆናቸው የሙስሊሙ ማህበረሰብ ስጋት እንዲጨምር ማድረጉን በጀርመን የሙስሊሞች ምክር ቤት አስተባባሪ ቃል አቀባይ ዘኬሪያ አልቱክ ተናግረዋል። Fast alle, bis auf wenige Ausnahmen der getöteten Opfer, ከተገደሉት ሁሉ ማለት ይቻላል ሙስሊም ወይም የውጭ ዝርያ ያላቸው ናቸው። ስለዚህ ምንም እንኳን ዛሬ በመቶ ሺዎች የሚቆጠሩ ሰዎች በተለያዩ መስጊዶች ለጸሎት ቢሰበሰቡም በጣም እንደተሸማቀቁና ደህንነት እንደማይሰማቸውም በእርግጠኝነት መረዳት ይቻላል። ከዚህ በመነሳትም በጀርመን የሙስሊሙ ማህበረሰብ መሪዎች በመስጊዶች ለሙስሊሞች ጥበቃ እንዲደረግ ጠይቀዋል። ይህ አይነቱ ስጋት ያደረባቸው ጀርመን የሚኖሩ ሙስሊሞች ብቻ ሳይሆኑ በአጠቃላይ የውጭ ዝርያ ያላቸውም ጭምር ናቸው። ቦን የሚገኝ የአንድ የሺሻ ቤት ባለቤት መህዲ ኤዛዴህ እንደሚለው በሺሻ ቤቶች እንዲህ አይነት ጥቃት ሊፈጸም ይችላል የሚል ስጋት ነበረው። ይህ እንደሚደርስ ጠብቅ ነበረ። ጀርመን ውስጥ ከ2014 ዓ ም እንደ ኮርኮራውያኑ አቆጣጠር አንስቶ በጀርመን ብቻ አይደለም፣ በመላው አውሮጳ ወይም በምዕራቡ ዓለም ወደ ቀኝ ማዘንበል ተከስቷል። መጀመሪያ ላይ እንደ ቀልድ ነበረ የወሰድኩት፣ በኋላ ላይ ግን በማህበረሰቡ ውስጥ መንጸባረቅ ጀመረ። ህብረተሰቡ ብቻ አይደለም፣ ፖለቲከኞችም መሰል አቋም ይዘው ብቅ ማለት ጀመሩ። አሁን ደግሞ የተለመደ ሆኗል። ቀኝ ጽንፈኞች በህቡኡም በግልጽም በሚንቀሳቀሱበት በጀርመን የውጭ ዜጎች ጥላቻ አፍጥጦ የወጣው ስደተኞች በብዛት መግባት ከጀመሩበት ከጎርጎሮሳዊ 2015 ወዲህ ነው። ከዚያ በኋላ በውጭ ዜጎች ላይ ጥላቻ የሚነዙ ፖለቲከኞች እንቅስቃሴያቸውን አጠናክረው ቀጥለዋል። የውጭ ዝርያ ያላቸው ሰዎች ጀርመን መግባታቸውን የሚቃወመውና ጥላቻንም በመንዛት የሚታወቀው አማራጭ ለጀርመን የተባለው ፓርቲ የፌዴራል ጀርመን ምክር ቤት ውስጥ መግባት የሚያስችል ድምጽ እስከ ማግኘት የደረሰው ከዚያ በኋላ በተካሄደ ምርጫ ነው። ፓርቲው አጋጣሚውን ለህዝብ ድጋፍ ማሰባሰቢያ ተጠቅሞበታል። በጀርመንኛው ምኅጻር አኤፍዴ የተባለው የዚህ ፓርቲ መጠናከር ከሚያሰጋቸው መካከል መህዲ አንዱ ነው። እኔ አሁን ሺሻ ቤት መገኘቴ አያሳስበኝም። ይልቁንም የወደፊቷ ጀርመን ናት እኔን የምታሳስበኝ። ምክንያቱም አማራጭ ለጀርመን አ ኤፍ ዴ እየተጠናከረ ነው የሚሄደው። የዘረኝነት አይደለም የአስተሳሰብ ልዩነት ነው የሚለውን አልቀበልም። እኔ ግን ይህን ጥቅል ጥላቻ እንጂ ስለ ሌሎች ዜጎች ያለ አመለካከት ነው ብዬ አልቀበልም። በተለይ የጀርመንን ታሪክ ወደ ኋላ መለስ ብለን ስንመለከት የናዚ ጀርመን ፓርቲ ከትው ነበር የተነሳው። ምናልባትም ማንም እስከደረሰበት ጥግ ድረስ ይደርሳል ብሎ የገመት አልነበረም። ካያ ምት ነት ብስ ወን ዚ ግምን ን አቶ አንቅሳዊ ምስጋናው በፍራንክፈርት ከተማ ለስደተኞች ማህበራዊ አገልግሎት የሚሰጡ የፍራንክፈርት አካባቢ ነዋሪ ናቸው። ያለፈው ሳምንቱ ጥቃት በተለይ ከህብረተሰቡ ጋር ተዋህደው የሚኖሩ በርካታ የውጭ ዜጎች በሚገኙባት በሃናው መፈጸሙ ያልተጠበቀ አስፈሪና አሳሳቢ መሆኑን ተናግረዋል። አደጋው በግልም ቢሆን ያሰጋቸው እንደነበርም ገልጸዋል። በጣም አስፈሪ የሆነ ስሜት ነው የተሰማኝ በጣም ከባድ የሆነ እና ለመኖር የሚያሰጋ ስሜት ነው የተሰማኝ። ትልቅ የሆነ ፍርሃት ተሰምቶታል ህዝቡ ማለት ነው። ምክንያቱም ምንም የተጠበቀ ነገር አይደለም። እንደዚህ አይነት ነገር የሚጠበቅ አልነበረም። በተለይ በተለይ ቦታው በጣም ኢንቴግሬትድ የሆነ ብዙ ስደተኞች የሚኖሩበት ከስደተኞች አልፎ በስራ በተለያዩ ምክንያቶች ሰዎች ከተለያዩ በጣም ከብዙ ሀገራት መጥተው የሚኖሩበት መሀል የሄሰን ከተማ ላይ ይሄ ነገር መፈጠሩ በጣም አስፈሪ እና አስጊ ነገር ሆኖ ተሰምቶታል ማለት ነው። እኔም የተሰማኝ እንደዚህ አይነት ስሜት ነው። አቶ አንቅሳዊ የቀኝ ጽንፈኞች እንቅስቃሴ መንግስት ወስደዋለው ባላቸው ቁጥጥሮችና ጥበቃዎች ብቻ ይገታል ብለው አያስቡም። በእርሳቸው አስተያየት እነዚህ ጊዜያዊ እንጂ ዘላቂ መፍትሄ ሊሆኑ አይችሉም። ቀይን ጽንፈኞችን ችላ በማለት የሚወቀሰው የጀርመን መንግስት ትኩረቱን እነርሱን በማዳከም ላይ ሊያደርግ ይገባልም ይላሉ አቶ አንቅሳዊ። መንግስት ብቻ ሳይሆን ህብረተሰቡም የመፍትሄው አካል መሆን ይኖርበታል ብለዋል። የመንግስትን ስናይ እንቅስቃሴዎች በሙሉ ጊዜያዊ መፍትሄዎች ናቸው ማለት ነው። ዘላቂ መፍትሄዎች አይደሉም ማለት ነው። አንድን መስጊድ የጥበቃ ሰራተኞች አስቀምጦ መጠበቅ ዜጋው ሊያድነው አይችልም። ለምሳሌ ሀናው ላይ የተደረገው ጥቃት መስጊድ ላይ አይደለም፣ ሽሻ ባር ላይ ነው። እንግዲህ ዜጎች በየግል በየመንገዱም ሊወድቁ ይችላሉ ማለት ነው። ስለዚህ ከመንግስት በኩል የሚጠበቀው ምንድን ነው? ይሄ የቀኝ አክራሪ ስትራክቸሮችን መበጣጠስ ማለት ነው። ይህንን ደግሞ መንግስት ዝንጉነት ይታያል ማለት ነው። የቀኝ አክራሪዎችን ችላ ማለት ወደፊት እየሄዱ እየገሰገሱ ባሉበት ጊዜ ይህን ስትራክቸር ከመበጣጠስ አንፃር የመንግስት ቸልተኝነት ይታያል ማለት ነው። ሌላው በህዝብ በኩል የሚጠቀሰው ነገር ነው። እንግዲህ ከጀርመን በላይ በዚህ አይነት እንቅስቃሴ የተጎዳ የተማረ ያለ አይመስለኝ ከጀርመን በላይ ይህንን ነገር መቃወም ያለበት ሀገር ያለ አይመስለኝም። እንደዛ ሆኖም ቢሆን ግን በየጊዜው የሚነሱ በጣም በጣም ከባድ የሆኑ እንቅስቃሴዎች አሉ። እነዚህ እንቅስቃሴዎች የብዙ ሰው ሕይወት እየቀጠፉ ይገኛሉ። ከዚህ አንጻር የጀርመን ሕዝብ በመንግስት አመሰራረት፣ በምርጫ፣ በተለያዩ ነገሮች እነዚህ የቀኝ አክራሪዎችን መቅጣት አለበት፣ ማስወገድ አለበት፣ ከማይኖሪቲ ጎን መቆም አለበት፣ ሶሊዳሪቲ ማሳየት አለበት። ባለፈው ሳምንት በጀርመኗ በሀናው ከተማ በውጭ ዜጎች ላይ በተፈጸመው ዘረኛ ጥቃት ላይ ያተኮረው የዛሬው አውሮፓና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው ደህና ቆዩን።